ከ174,000 ሰዎች በላይ መፈናቀላቸውን ነው። በአካባቢው በተቀሰቀሱ ግጭቶች ሳቢያ ከመኖሪያ ቀያቸው የተፈናቀሉ ቁጥራቸው ከ170,000 በላይ የሚገመቱ ነዋሪዎች የሰብአዊ ድጋፍ እንደሚያስፈልጋቸው የሞያሌ ወረዳ አስተዳዳሪ አቶ ባገጃ ሞርጌ ከተናገሩበት የተወሰደ ነው። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። የፊታችን ሰኞ በሚገባደደው የአውሮፓውያኑ 2018 የተከናወኑ አበይት ርዕሰ ጉዳዮችን የሚቃኙ ቅንብሮች ይዘናል። የአዲሱን ዓመት መግቢያ ለምታከብሩ አድማጮቻችን ከወዲሁ መልካም አዲስ ዓመት 2019 እንላለን። የሳምንቱ አዝናኛችሁ የሙዚቃ ቃናም ዛሬ የአዲሱን ዓመት መግቢያ ምክንያት በማድረግ በቢልቦርድ ሰንጠረዥ የበላይነቱን እርከን የተቆጣጠሩ ምርጥ ምርጥ የእንግሊዝኛ ዜማዎች አሰናድቶ ይጠብቃል። ችኋል። ሰላም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ታህሳስ ሀያ 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የዓለም ዜና እንሻገራለን። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሺያኑ አል ሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የብሔራዊ አንድነት መንግሥት እንዲቋቋም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ጠየቀ። መድረክ ዛሬ ባካሄደው አስራ አምስተኛ መደበኛ ጉባኤው የአመራር ለውጥ አድርጓል። መለስካቸው አመሃ ጉባኤውን ሲከታተሉ ውሎ በቅርቡ ወጥቷል። መስመር ላይ ይዤዋለሁ እንደምን አመሸ መለስካቸው። እንደምናመሸ ሰለሞን እግዚአብሔር ይመስገን። እነማንን መረጠ ለመሆኑ በዚህ ጉባኤ በዚህ ጉባኤ መድረክ በሊቀመንበርነት ፕሮፌሰር መረራ ጉዲና መርጠዋል። በድርጅት ኃላፊነት ደግሞ ፕሮፌሰር በየነ ጴጥሮስን መርጠዋል። በዋና ጸሐፊነት ደስታ ድንቃ ከአሁንም ከወፌኮ ተመርጠዋል እና ሌሎችም አንድ ሁለት ሰዎች እና የኦዲት ኮሚቴን ሰይሟል። ምን ምን አዳዲስ ነገሮች ነበሩ ለመሆኑ በዚህ ጉባኤ ላይ መለስካቸው? በጣም አዲስ ነው ብለን ባንልም ትኩረት ሰጥቶ አቋም የወሰደባቸው ነገሮች አሉ፣ ይሄ የመድረክ ጉባኤ። አንደኛው በአሁኑ ጊዜ ያለው ሁኔታ እጅግ አሳሳቢ ነው። ጸጥታና ደህንነት እንደተመለከተ መረዳያት እንደተመለከተ በጣም ችግር አለ እና ይህን ችግር ያለው በዚህ ፓርቲና መንግስት ብቻውን ሆኖ ሊፈታው አይችልም። ስለዚህ የብሔራዊ አንድነት መንግስት መቋቋም አለበት የሚል አሁንም ጽኑ አቋም አለን የሚል መድረጫ ነው ያወጣው መድረክ። ሌላው ደግሞ አሁንም ከውጭ የመጡ በአጠቃላይ ብዙ ፓርቲዎች አሉ፣ ብዙ ድርጅቶች አሉ። በአሁኑ ጊዜ ከነዚህ ድርጅቶች ጋራም በተቻለ መጠን ለመስራት ቁርጠኝነት ወስጃለሁ የሚል አቋም ነው ያለው። ሌላው እና ትልቁ አቋም ነው ብሎ የገለጸው የምርጫ ቦርድ አቋም አሁንም ያሳስበናል የሚል ነው። እና በአንድ ገዢ ፓርቲና በመንግስት አሁን የተሰየመውም ቢሆን ምርጫ ቦርድ አቋቋሙና ና አደረጃጀቱ ሁሉንም የሚያሳተፈ መሆን አለበት። በትክክል ይሄ ቦርድ መጪውን ምርጫ በትክክል እንዲያከናውን ለማድረግ የሚቻለው የሁሉም ፍላጎት እና ጥቅም በአንድ ላይ ሲጠበቅ ስለሆነ በማያከራክር ሁኔታ ገለልተኛ የሆነ እና ጠንካራ፣ በአንድ ወይም በሌላ ኃይል የማይዘወር አይነት የምርጫ ቦርድ ወይም የምርጫ ቦርድ ስትራክቸሩን መዋቅር መዘርጋት አለበት እና ሰዎችም ብዙ ታማኝነታቸው በብዙ ህዝብ ዘንድ የማያጠራጥር መሆን አለበት የሚል ነገር ነው። እንግዲህ ያሳለፈው ያሳምሰኛው የመድረግ ጉባኤ መለስካቸው፣ እንግዲህ አሁን ይሄንን አጭር ቃለ ምልልስ ያደረግነው ገና ከስብሰባው እንደወጣህ ነው። ብዙ ዝርዝር ጉዳዮችም ላይ ለመነጋገር ጊዜ ላይኖር ይችላል። ነገር ግን ከሰሞኑ ዘርዘር ያለ ዘገባ ይዘህልን ትመለሳለህ ብለን እንጠብቃለን። በጣም አመሰግናለሁ መለስካቸው። ደህና አምሽ። በጣም አመሰግናለሁ ሰለሞን ገናዋል አንተ የመድረክ አባል ፓርቲዎች የኦሮሞ ፌዴራሊስት ኮንግረስ፣ የሲዳማ አርነት ንቅናቄ፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲና አረና ትግራይ ለዲሞክራሲና ለሉ አላዊነት ናቸው። በደቡብ ምዕራብ ሶማሊያ ቤይ ክልል ጦርና በአልሻባብ አማጽያን መካከል ዛሬ በተካሄደ ውጊያ ሀያ ሁለት ሰው መገደሉን ባለሥልጣናቱ አስታወቁ። ውጊያው የተቀሰቀሰው በከባዱ የታጠቀ የአልሻባብ ጦር የክልሉ ጦር የሚገኝበትን ሰፈር በመውረር ጥቃት ከከፈተ በኋላ እንደሆነ ባለሥልጣናቱና አማኞች ገልጸዋል። የአልሻባብ ታጣቂዎች ጥቃቱን በጦር ሰፈሩ ላይ የከፈቱት ዛሬ ከጠዋቱ አንድ ሰዓት ላይ መሆኑንና ባይደዋ አካባቢ ከሚገኝ የጦር ሰፈር የደረሳቸውን ድጋፍ ጨምረው ወታደሮቻቸው በወሰዱት ለስድስት ሰዓታት የዘለቀ እርምጃ አስራ አራት አማጽያንን መግደላቸውን የጦር አዛዥ ኮሎኔል ኦስማን ኑሮ ለቪኦኤ ገልጸዋል። በቅርቡ ስልጣን የያዙት የግዛቲቱ ፕሬዚዳንት አብዱል አዚዝ ኦስ ሐሰን ሞሐመድ ላፍታ ጋሪንም የሚባሉ በሰጡን ቃል ከራሳቸው ወገን ስምንት ወታደሮቻቸው መገደላቸውን አመልክተዋል። የየመን ሁጤ አማጽያን ተቆጣጥረውት የቆዩትን ሆዴዳ ወደብን እየለቀቁ መውጣት መጀመራቸውን አንድ የተባበሩት መንግስታት ድርጅት ባለሥልጣን ዛሬ አስታወቁ። ወደ ሀገሪቱ ሰብአዊ እርዳታ ዋና ማስገቢያ የሆነውን ሆዴዳ ወደብን ማስረከብ በዚህ ወር መጀመሪያ አካባቢ ስዊድን ውስጥ የተፈረመው በመንግስታቱ ድርጅት የተመራ ስምምነት አካል ነው። በበጀት ጉዳይ ላይ በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና በተወካዮች ምክር ቤቱ ዴሞክራቲክ እንደራሴዎች መካከል በተፈጠረ አለመግባባትና መፋጠጥ ምክንያት በከፊል የተዘጋው የዩናይትድ ስቴትስ መንግስት የመከፈት አዝማሚያ ዛሬም አላሳየም። ፕሬዚደንቱ ዛሬ ባወጡት ትዊት ዋይት ሀውስ ውስጥ ቁጭ ብዬ ዴሞክራቶቹ በወሰን ደህንነት ጥበቃ ጉዳይ ለመደራደር ይመጣሉ ብዬ እየጠበቅኩ ነው ብለዋል። ለማጠቃለያ መለሳለሁኝ። ክቡራትና ክቡራን ለቀሪ ዝግጅቶች ወደ አሉላ ክቡራትና ክቡራን አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በግጭቶች ሳቢያ ከመኖሪያ ቀያቸው የተፈናቀሉ ከ170 ሺህ በላይ ነዋሪዎች የሰብአዊ ድጋፍ እንደሚያስፈልጋቸው የሞያሌ ወረዳ አስታወቀ። የወረዳው አስተዳዳሪ አቶ ባገጃ ሞርጌ ወረዳው የተጎጂዎቹን ቁጥር ለይቶ ለኦሮሚያ አደጋ መከላከል ኮሚሽን አቅርቧል፣ እስካሁን ግን ሰብአዊ እርዳታ ለተጎጂዎች አልቀረበም ይላሉ። ተጎጂዎች በበኩላቸው ያለምንም ድጋፍ ከልጆቻችን ጋር እየተቸገርን ነው ሲሉ የኦሮሚያ አደጋና ዝግጁነት ኮሚሽን ምላሽ ሰጥቶበታል። ገልሞ ዳዊት ተጨማሪ ዝርዝር ይዟል። ከቦረና ዞን ሞያሌ ወረዳ በተለያዩ ጊዜ በግጭት ምክንያት ከቤታቸው የተሰደዱ በርካታ ሰዎች ያለ ድጋፍ መቆየታቸውን ተናግረዋል። ተፈናቃዮቹ ብዙዎቻቸው ቤታቸው ስለተቃጠለባቸው ውጭ ሜዳ ላይ ለመኖርን መገደዳቸውን ይናገራሉ። ወይዘሮ ሚና አብዲ ከጎረ ጉቴ ቀበሌ ማህበር ተሰደው በሞያሌ ሆስፒታል አካባቢ ሜዳ ላይ ከሰባት ልጆቻቸው ጋር እንዳሉ ይናገራሉ። ወዳኒ ኢብድምጌካ ኒጉበኒ ወማንጅረኒ ፌሳደኔ እኛን ከቤታችን አባረውን ንብረታችንን ከዘረፉ በኋላ ቤታችንን ደግሞ አቃጠሉት። በፊት የቀን ስራን ቢሆን ሰርተን ቤተሰቦቻችንን እናኖራቸው ነበር። አሁን ግን መግቢያትን ሜዳ ላይ ነን ያለነው። ልጆቻችንን የምናበላቸው ነገር የለንም። ስናገኝ እንሰጣቸዋለን። ከሌለን ደግሞ እንደዚሁ ሳይበሉ ይውላሉ። ሌላ ያናገርኩት ወይዘሮ ፋጡማሮባ ይባላሉ። የአስራ ሁለት ልጆች አባት የሆኑት ባለቤታቸው አቶ ሮባ ጃታኒ ባለፈው ሳምንት በመከላከያል ከተገደሉ በኋላ ሸዋብር ከሚገኘው ቤታቸው ሸሽተው ድብሉቅ የሚባል ቦታ ተጠልለው እንደሚገኙ ነው የነገሩኝ። ልጆቻችን ብዙዎቻቸው ውጭ እያደሩ ነው። እኛ ንብረታችን እንዳይሰረቅ ብለን ቤታችንን ከሩቅ እየተመለከትነን፣ ምንም የምንበላው ምግብ የለንም ያው በረሃብ እንዳሞት እንግዲህ የተቻለንን እያደረግንን። በአካባቢው ያሉ ሰዎችም እየረዱን ነው። የሞያሌ ወረዳ አስተዳደር በሞያሌ ከተማና በአካባቢዋ በቅርቡ በተደጋጋሚ በተቀሰቀሱ ግጭቶች ከ መቶ ሰባ ሺህ በላይ ሰዎች ከቤት ንብረታቸው እንደተፈናቀሉ ነው የገለጸው። አቶ ባገጃ ሙርጌ የወረዳው አስተዳደር አሁን ተፈናቃዮች በተለያዩ ቦታ ሰፍሮ እንዳሉ ገልጸዋል። ናብን ባየ ብትና የከረቦቱማ ገንዶት ባየ ከመጋላ ባዲያለ ና በጣም ብዙ ሰው ነው ከቀዩ የተፈናቀለው። እስካሁን አጣርተን ለክልል መንግሥት ያቀረብነው ከመቶ ሰባ አራት ሺህ ሰዎች በላይ መፈናቀላቸውን ነው። እነዚህ ተፈናቃዮች በኬንያ በአጎራባች ወረዳዎችና በዞን ከተማ ተጠልለው ነው የሚገኙት። ብዙ ሰዎች ተበታትነው ነው ያሉት። ጥቂት ሰዎች ግን ሰሞኑን ከተማዋ የመረጋጋት ምልክት ስለታየባት በመመለስ ላይ ናቸው። የተቀሩት እስካሁን እዚያው ተሰደው እንዳሉ ናቸው። አቶ ባገጃ ለተፈናቃዮች የተደረገ ድጋፍ የለም ይላሉ። ስለ ሁኔታው ለክልሉ መንግስት ሪፖርት ልከናል። እስካሁን የደረሰ እርዳታ የለም እንጂ በቅርቡ ግን እርዳታ እየመጣ ነው የሚል መረጃ ደርሶናል። ከዚያ በፊት ግን ከዞን አስተዳደር ትንሽ ድጋፍ ተደርጎላቸው ነበር ያም ለአንድ ወይም ለሁለት ቀን የምትሆን እንጂ በእርዳታ መልክ የሚቆጠር ወይም እርዳታ ነው ሊባል አይችልም። አሁን ሰዎቹ ያስጠለሏቸውን ሰዎች እዛው እነሱ ዘንድ ነው እየኖሩ የሚገኙት። የወረዳው አስተዳደር ተፈናቃዮቹ በጊዜው እርዳታን እንዲያገኙ የክልሉን አደጋ መከላከልና ዝግጅነት ኮሚሽን ቢጠይቅም መልስ እንዳላገኘ አቶ ባገጃ ገልጸዋል። አቶ ገረመው ሊቃ የኦሮሚያ አደጋ መከላከልና ዝግጅነት ኮሚሽን ምክትል ኮሚሽነር ናቸው። የዞን አስተዳደር እንደላከልን እንግዲህ ከመቶ ሰባ ሺህ ሰዎች በላይ መፈናቀላቸውን ነው። ከዚያም በተጨማሪ በፊት በቦረና ዞን በእርዳታ ፕሮግራም ውስጥ ያሉ ከሶስት ሺህ በላይ ሰዎች አሉ። በሴፍትኔት ከሚረዱ በተጨማሪ በቅርቡ ከሞያሌና ከጎመሌ ወረዳዎች የተፈናቀሉ አስራ ሁለት ሺህ ሰዎች እርዳታ ጠይቀው ተልኮላቸዋል። አሁንም እነዚህ አሁን ከቤት ተፈናቅለው ያሉት ተለይተው ድጋፍ ይቀርብላቸዋል ማለት ነው። ለአሁን ግን በዞን ያለው መጠባበቂያ እርዳታ እንዲጠቀሙ እያደረግን ነው። ስለዚህ ከእኛ በኩል ብቻ ሳይሆን ከፌዴራልና ከዞን እንዲሁም ከክልሉ ያሉ አካላት ሁሉ ወደዚያ ቢረባረቡ ሰዎቹን ከጉዳት ማትረፍ እንችላለን። አቶ ገረመው እርዳታውን የሚያደርሱ ተሽከርካሪዎች ወደ ሞያሌ ጉዞ ጀምሮ እንዳሉና በሳምንት ውስጥ በቦታው እንደሚደርሱም ተናግረዋል። ሌላው ነዋሪዎችን ለችግር እየዳረገ ያለው የሞያሌ ሆስፒታል ስራ ማቆም ነው። በታጣቂዎች ከአንዴም ሁለቴ በሆስፒታሉ ላይ ጥቃት በመፈጸሙ ሐኪሞች ሆስፒታሉን ለቀው መውጣታቸውን የከተማዋ ነዋሪዎች ገልጸዋል። ዶክተር ደረጀ ዱጉማ የኦሮሚያ ጤና ጥበቃ ቢሮ ኃላፊ በሆስፒታሉ ላይ የደረሰውን ጥቃት አብራርተዋል። በሞያሌ በተከሰተው ግጭት በሞያሌ ሆስፒታል ላይ በተለያዩ ጊዜ ጥቃት የፈጸሙ ያሉ ሐኪሞች ለቀዋል። አስር ሐኪሞች ነበሩ በሆስፒታሉ እና ይሄ ጥቃት በተደጋጋሚ ስለተከሰተ ለደህንነታቸው በመስጋት ስራቸውን ጥለው ወደ ቤታቸው ተመልሰዋል። ስለዚህ ሆስፒታሉ ለአንድ ሳምንት አሁን ሥራ አቁሞ ነው ያለው የአካባቢው ታካሚዎች ግን በጤና ጣቢያ እንዲሁም በያቤሎ እንዲታከሙ እየተደረገ ነው። ለችግሩ እልባት ከመስጠትም ወይም ለማስገኘትም እየተሠራ ነው። ዶክተር ደረጀ ሆስፒታሉ መቼ ተመልሶ እንደሚከፈት ተጠይቀው ቀጣዩን መልሰዋል። በአካባቢው ካሉ ማህበረሰብ እንዲሁም ጉዳዩ ከሚመለከታቸው ጋር ተማክረናል። ሐኪሞቻችንም በስልክ በአካባቢው ያሉትም በአካል ሄደን አናግረናቸዋል ሐኪሞች ለሕዝብ ያላቸውን አጋርነት ከመቼውም ሁኔታ ማሳየት እንዳለባቸው ነው ስምምነት የተደረሰው። አሁን ደግሞ በከተማዋ የመከላከያ ኃይል ስላለ በእኛ በኩል በማንኛውም ሁኔታ ታካሚን መርዳት ስለሚኖርብን ሐኪሞች ወደ ሥራቸው እንዲመለሱ ተነጋግረናል። የሆስፒታሉ ግቢም እንዲጸዳ፣ የጎደሉ መሳሪያዎች እንዲሟሉ ተነጋግረናል። በሳምንት ጊዜ ውስጥ ሆስፒታሉን ክፍት ለማድረግ እየሠራን እንገኛለን። የሞያላ ወረዳ አስተዳደር በከተማዋ ሰፍሮ ከሚገኘው የመከላከያ ኃይል ጋር ስለ ከተማው ጸጥታ መሻሻል እየመከረ መሆኑን አቶ ባጋጃ ሞርጌ ጠቅሰዋል። እስካሁን ግን በሁለቱ ክልል አስተዳደር የተደረገ ምክክር አለመኖሩን አስተዳዳሪው አክለው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው አመሰግናለሁ። ከቅዳሜ ምሽት ታህሳስ 2011 ዓ ም ዝግጅታችን ጋር አብራችሁን ቆዩ። አሁን የፊታችን ሰኞው በሚያበቃው የአውሮፓውያኑ 2018 ዓ ም የተከናወኑ አበይት ርዕሰ ጉዳዮችን ወደምንቃኝበት ክፍለ ጊዜ ነው የምንሻገረው። ቀዳሚውን እንሆ አሁንም ቀዳሚ ወደ ስፔን ያሻግረናል። ከአፍሪቃ ወደ አውሮፓ የሚሰደዱ ሰዎች ብዙውን ጊዜ የሚያልሙት ጥሩ ሥራ እናገኛለን የሚል መሆኑን እውነታው ግን በጣም የተለየና ካሰቡትም የራቀ ነው ይለናል። የሚሰማሩበት ከባድ የሥራ ዐይነት ጎዳና ላይ ቆሻሻ ማንሳት ወይም በመስክ ፍራፍሬ ለቀማን ይጨምራል። ፍልሰተኞች ወራትና ዓመታት ሊወስድ የሚችለው የመኖሪያ ፈቃድ ወይም የጥገኝነት ማመልከቻቸው ውሳኔ እስኪያገኝ ድረስ መስራት አይፈቀድላቸውም፣ በሕግ የተከለከሉ ናቸው። በዚህም ሳቢያ በጥቁር ገበያው ሥራ ለመሰማራት ይገድዳሉ። ባልደረባችን ሄንሪ ሬጅዌል ነው ይህን የዘገበው። በዚህ ዓመት ከ አምሳ አምስት ሺህ በላይ ስደተኞች የተቀበለችው የስፔንዋ ባርሴሎና ከተማ ዋናዋ የፍልሰተኞች መናኸሪያ ሆናለች። ሰለሞን ክፍሌ። ባርሴሎና ከተማ ውስጥ በጎዳናዎች ግራና ቀኝ እግር መንገዶች ላይ እነርሱን ማየት የተለመደ ነው። በአብዛኛው አፍሪካውያን የሆኑ ስደተኞች በመቶ ኪሎግራሞች የሚመዝኑ ከሕንፃ ፍርስራሾችና ልዩ ልዩ ስፍራዎች የሰበሰቧቸውን ቁርጥራጭ ብረታ ብረቶች በጋሪ ሲገፉ ይታያሉ። ያን ሁሉ ክብደት ያለው ብረታ ብረት መግፋት ወገብ ከመስበሩ በተጨማሪ ክፍያውም በጣም አነስተኛ ነው። በሕይወት ለመቆየት ሲባል ብቻ የሚሠራ ሥራ ነው። ቁርጥራጩን ብረታ ብረት አቅልጠው እንደ አዲስ የሚሰሩ ኩባንያዎች አንዱን ሙሉ ጋሪ ብረት የሚገዙት ያውም ዕድለኛ ከሆንክ በ35ና 50 ዶላር ነው። የፍልሰተኞቹ ደጋፊዎች አካባቢውን ከቆሻሻና የሕንፃ ፍርስራሽ በማጽዳት ጠቃሚ ሥራ ይሠራሉ ሲሉ ይከራከሩላቸዋል። ተቼዎች ግን እነዚህ ስደተኞች በወንጀለኞች የሚካሄድ የጥቁር ገበያ አካል ሆነዋል ወንጀለኞች በጣም በአነስተኛ ክፍያ የፍልሰተኞቹን ጉልበት ይበዘብዛሉ ሲሉ ያስረዳሉ። በመሆኑም መንግሥት ሥራውን ከወንጀለኛ ቡድኖች አስለቅቆ ለመያዝ እየሠራ መሆኑን ባለሥልጣናት ተናግረዋል። አሌን ኮፕ የተሰኘው በከተማዋ ማዘጋጃ ቤት ሥር የሚተዳደረው የቀበሌ ማኅበር ለቁርጥራጭ ብረታ ብረት ሰብሳቢ ፍልሰተኞች አንዳንድ ጥበቃ ያደርጋል። አለንኮክ ማህበር ለባርሴሎና ነዋሪዎች የሥራ ጊዜ ሰሌዳ ያዘጋጃል። ልዩ ቀጠሮ ይሰጣል። መሰብሰቡና ማራገፉ እንዴት እንደሚካሄድ በመኪና ወይም በቢሲክሌት ማምጣት እንደሚቻል ይረዳል። የሥራ ዋስትናም ይሰጣል። ለፍልሰተኞች የሚከፈለው ዋጋም ዋስትና ያለውና የማይዋዥቅ እንዲሆን ማረጋገጫ ይሰጣል። ከእነዚህ ፍልሰተኞች ሠራተኞች መካከል ባለፈው ዓመት ስፔን የገባው ጋናዊ ኤሪክ ኬታ አንዱ ነው። ሁኔታውን ያስረዳል። አለን ኮፕ ለእኔ ብዙ ነገሮችን አድርጎልኛል። አለን ኮፕ የገባሁት ያለምንም የሥራ ፈቃድ ወረቀት በመሆኑ ምክንያት ብዙ ተጠቅሜያለሁ። አሁን ግን የተሟላ ሕጋዊ ሰነድ አለኝ። ኬታ ወደ ስፔን ሲመጣ ግን ሕይወት ከባድ ሊሆን እንደሚችል ራሱን ሳያዘጋጅ ነው። ልዩነቱ ምንድ ነው? ወደዚህ ስመጣ አሁን ያለውን ዐይነት ችግር እንደሚገጥመኝ አለማወቄ ነው። ምክንያቱም እኔ አውሮፓ በጣም ሀብታም ይመስለኝ ነበር። ቀደም ብዬ የሰማሁትም ሀብታም አህጉር መሆኑን ስለነበረ ነው። እዚህ ከደረስኩኝ በኋላ ግን ነገሮች እንዳሰብኳቸው አልሆኑም። በከተማዋ ያሉ ሌሎች ፍልሰተኞች ደግሞ ሕገ ወጥ የሆኑና ትክክለኛ ያልሆኑ የተለያዩ ቅጂ ቁሳቁሶችን በየመንገዱ ዳር በመሸጥ ይተዳደራሉ። ማንቴሮስ የሚል የቅጽል ስም ተሰጥቷቸዋል። ማንቴሮስ የተባሉበት ምክንያትም የሚሸጧቸውን ቁሳቁሶች በብርድ ልብሶች ወይም ማንታ ላይ ስለሚደረድሩ ነው። ፖሊስ ሲመጣባቸው ቶሎ ሸቀጣቸውን ጠቅሎ ለመሮጥ ብርድ ልብሱ ወይም ማንትሬዎ በጣም ይረዳቸዋል። የአካባቢው የመደብር ባለቤቶች ገበያችንን እየተሻሙ ከሥራ ሊያስወጡን ነው ሲሉ በፍልሰተኞቹ ላይ ያማርራሉ። ፈርምን ቪላ የባርሴሎና የመንደር ባለቤቶች የጀመሩት ዘመቻ አባል ነው። በስፓኝ ቋንቋ ሲያስረዳ ወይላ ያለው አንዳንዶች ሕገወጥ ቁሳቁሶችን በመሸጥ ከሚገኘው ብዙ ትርፍ ጋር ብዙ የተዛመዱ ናቸው። በዚህም ምክንያት በሕጋዊ መንገድ ለመሥራትና ተፈላጊውን ግብር እየከፈሉ ቁጥጥር የሚደረግበትን ዓለም መቀላቀል አይፈልጉም። ቪላር አክሎም ፍልሰተኞችን የሚያስተናግዱ ሀገሮች ፈጥነው መፍትሔ ካልሰጡ ማኅበረሰቡ ይቃወማቸዋል። አደጋ ያለው እዚያ ላይ ነው። ምክንያቱም ግጭት ከተፈጠረ አሸናፊ አይኖርም ብሏል። ስፔን የሚገባው የፍልሰተኞች ቁጥር በከፍተኛ ደረጃ ማደግ በመንግሥቱ ላይ ከባድ ጫና ፈጥሯል። መንግሥት የሚቀበላቸውን አዲስ መጦች ቁጥር እንዲቀንስና ቀደም ሲል የገቡትንም ከሕዝቡ ጋር በተሻለ መንገድ ተቀላቅለው መኖር የሚችሉበትን ሁኔታ እንዲያመቻች ጥሪ እየቀረበለት ነው። ሁለተኛውን የ2018 ዓለም አቀፍ አበይት ክንውንን አስከትል ያለፈው የአውሮፓውያን 2018 ሕዝበኝነት በመባል የሚጠራውን ዝንባሌ ጎልቶ የታየበት ነው። ጣሊያን ውስጥ የዚህ ፖለቲካ አቀንቃኞች ለስልጣን በቅተዋል። ሃንጋሪና ፖላንድን በመሳሰሉ አገሮችም ጎላ ብለው ታይተዋል። ፈረንሳይ ውስጥ የወቅቱ ፕሬዚዳንት ከስልጣን እንዲወርዱ በመጠየቅ የተቃውሞ ሰልፎች ተካሂደዋል። የሕዝበኝነት ማዕበል በመጪው ዓመትም አውሮፓ ውስጥ በሚካሄዱ ምርጫዎች ሁነኛ ተጽዕኖ ያሳድራል ተብሏል። ማዕከላዊነትን የሚያሳዩ ወይም ማዕከላዊነት ዝንባሌ ያላቸው የፖለቲካ ኃይሎች ከቀኝና ከግራ ዘመም ኃይሎች የነቀፌታ ጥቃት እየደረሰባቸው ነው ሲል የአሜሪካ ድምፁ ዘጋቢ ሄንሪ ሬጅዌል ከብራስልስ በላከው ዘገባ ጠቅሟል። አዳነች ፍሳዬ ዝርዝሩን ይዛለች። እንደ አውሮፓ አቆጣጠር በ2018 ዓ ም መገባደጃ ገደማ አውሮፓ ያለው ፖፑሊዝም ወይም ህዝባዊነት አዲስ ቀለም ይዞ ብቅ ብሏል። ቢጫ ቀለም ፈረንሳይ ውስጥ ቢጫ ሰደሪያ የሚል መጠሪያ የተሰጠው እንቅስቃሴ የነዳጅ ዘይት ዋጋ መናርን በመቃወም የተጀመረው ወደ አገር አቀፍ የተቃውሞ ሰልፍ አድጓል። በፈረንሳዊ የቢጫ ሰደሪያ ተቃውሞ ከተሳተፉት አንዱ ዣን ፍራንሷ ናቸው። እዚህ ያሉት ሰዎች ለማስመሰል ያህል የቀረቡ ሳይሆኑ እውነተኛ ሰዎች ናቸው። የህዝባዊነትን እንቅስቃሴ ያቆማሉ ተብለው ታይቶ የነበሩት የፈረንሳይ ፕሬዝደንት ኢማኑዌል ማክሮን የነዳይ ዘይት ቀረጥ የመጨመሩን እቅድ በመተው እጅ ሰጥቷል። ይህም ህዝባዊነት የፖለቲካ ኃይል ሆነው መመለሱን ያሳያል ተብሏል። በብሩጌል የፖሊሲ ተቋም የሚሰሩት ግሪገሪ ክላይስ ህዝባዊነት መመለሱን አስረድተዋል። 2018 ዓ ም የህዝባዊነት ፖለቲካ በርክቶ የተመለሰበት ወቅት ነው። በእኔ አመለካከት የህዝባዊነት ፖለቲካ ዝንባሌ አብቅቷል ብሎ ማሰብ ስህተት ነበር። በማክሮን ጀርባ ተደብቆ የቆየ ነገር ነው። ይህም ሲባል የ2018 ዓ ም ህዝባዊነት አንድ የተለየ ነገር ነበረው፣ የቀኝና የግራ ጽንፈኞች ተባብረው መራመድ። የቀኝ ክንፍ ህዝባዊነትን ስንመለከት በአብዛኛው በምስራቅ አውሮፓ ነበር የነበረው። ይህም በፍልሰት ስጋት ምክንያት ነው የነበረው። በደቡብ አውሮፓ ግን የግራ ዘመም ሕዝባዊነት ነው የነበረው፣ ምክንያቱም በገንዘብና በይሮ ቀውስ የተጎዳው ይህ ክልል ነበርና ስለሆነም ሁለቱም ወገኖች የተለያዩ ነበሩ። በአሁኑ ወቅት ግን በጣሊያንና በፈረንሳይ ሁለቱም የፖለቲካ ዝንባሌዎች አንድ ላይ ሆነዋል። ኢጣሊያ ላይ ግራ ዘመም የሆነው ባለ አምስት ኮከብ ንቅናቄና ጽንፈኛው ቀኝ ክንፍ ሊጋ ፓርቲ ባለፈው ግንቦት ወር የጥምረት መንግሥት በመመስረት የሁለቱም ወገኖች ትብብር ኦፊሴላዊ ሆነ። የሁለቱም ወገኖች የጋራ ዓላማ በኢጣሊያ የባህር ጠረፎች የሚገቡት ፍልሰተኞችን ማቆምና የወጪ ቅነሳን ማብቃት የሚሉት ናቸው። ይህም ሮምን ከአውሮፓ ሕብረት ጋር ያጋጨ ነገር ነው። የኢጣሊያ የአገር አስተዳደር ሚኒስትር ማቲዮ ሳልቪኒ ከፈረንሳይ ጽንፈኛ ቀኞች መሪ ማሪ ላፔን ጋር ተባብረው የጸረ አውሮፓ ሕብረት ሕዝባዊነት ገጽታ ሆነዋል። የኢጣሊያው የአገር አስተዳደር ሚኒስተር የአውሮፓ ጠላቶች በብራሰልስ ባንከር ውስጥ የመሸጉት ናቸው፣ የአውሮፓ ህብረት መሪዎችን ለማለት ነው። በፖለቲካው ነውጥ የተናጋው የአውሮፓ ህብረት ታዲያ መሰረታዊ ነፃነቶች እየተጠቁ ናቸው ሲል አስጠንቅቋል። የአውሮፓ ፓርላማ ፕሬዚደንት አንቶኒዮ ታጃኒ የምንኖርበት ዓለም ህዝባውያን ኃይሎች በአዲስ መልክ በተነሱበትና አፍራሽ ትርክት በሰፈነበት ወቅት ነው። የቀኝ ጽንፈኛ ፖለቲካ እስፓኝ ውስጥ የማይደርስ ተደርጎ ሲታይ ነበር። አሁን ግን ህዝባው የሚባለው ቮክስ ፓርቲ ስኬት እያገኘ ነው። የፓርቲው ፕሬዚደንት ሳንቲያጎ አባስካል አዝማሚያው ቀጣይ ነው ይላሉ። እነዚህ የፖለቲካ እንቅስቃሴዎች ቀጣይ ናቸው፣ ለአስርት ዓመታት ይዘልቃሉ። ይህ ሲባል ግን ህዝባውያኑን ፓርቲዎች የሚወዳደር ኃይል ተከስቷል። የአውሮፓን አረንጓዴ ፓርቲ ደጋፊ ኃይል ጀርመን ውስጥ ጠንክሮ እየወጣ ነው። አማራጭ ለጀርመን የተባለው ጽንፈኛ ቀኝ ፓርቲን ወደ አራተኛ ደረጃነት ገፍቶታል። በሌላ በኩል ደግሞ በሃንገሪው የቪክተር ኦርባን ህዝባዊ መንግስት ላይ የተቃውሞ ሰልፎች እየተካሄዱ ነው። አውሮፓ ውስጥ እንዲህ የተከፋፈለው ፖለቲካ በመጪው ግንቦት ወር በሚካሄደው ምክር ቤታዊ ምርጫ ላይ ትልቅ ተጽዕኖ ይኖረዋል የሚል ግምት አለ። ህዝባውያን ኃይሎች በአሁኑ ወቅት በአውሮፓ ዙሪያ ባሉት መዲናዎች ቦታ እያገኙ በመሆናቸው በሚገባው አዲስ ዓመት ውስጥ በአውሮፓ ህብረት ሳይቀር የበላይነት ቦታ ለማግኘት መሞከራቸው አይቀርም። ከዓመቱ ክንውኖች ከተመረጡት ውስጥ ወደ መጨረሻው የዜና ዘገባ ልውሰዳችሁ። ተመዝግቦ በሚገኝ የዓለም ታሪክ ውስጥ እጅግ ሞቃት ነበሩ የተባሉ አምስት ዓመታት በሙሉ ያረፉት በዚህ በያዝነው የአውሮፓ አስርተ ዓመታት ጊዜ ውስጥ ነው ከ2010 ዓመተ ምህረት ባለው ይለናል መረጃዎችና ዘገባዎችን እንደሚያሳዩት ደግሞ አሁን የተጠናቀቀው የ2018 እነኛን እጅግ የጋሉ ዓመታት የሚቀላቀል ይመስላል። ይህ ዓመት የአየር ንብረት ለውጥ እያደረሳቸው ያሉ ጉዳቶች ገሃድ ማሳያ ነበርም ተብሏል። ዓለምም እነኛን የከፉ ሁኔታዎች ለመጋፈጥ እያደረገ ያለው ርብርብ ተገልጦበታል። ተከታዩ ቅንብር ታዲያ ያለፈውን ዓመት ከአየር ንብረት ጋር የተያያዙ አደጋዎችና የውዝግብ አጋጣሚዎች ይመረምራል። ሰለሞን አባተ ያቀርብልናል እየጋለች ያለችው ምድራችን በዚህ ዓመት ቁጣዋን ካወረደችባቸው አካባቢዎች አንዱና እጅግ የቅርቡ የዩናይትድ ስቴትሷን ካሊፎርኒያ የለበለባት ሰደድ ቃጠሎ ብዙና የምረረ ጉዳት ከተመዘገበባቸው አንዱ ነው ሰማንያ ስምንት ሰው ሞቶበታል በግዛቲቱ ላይ የሚመላለሱት ቃጠሎች እየበረቱና እየበረከቱ መሆናቸውን የሰደድ እሳት መከላከያና መቆጣጠሪያ የቀድሞ ኃላፊ ኬን ፓምሎት ገልጸዋል። ነገሮች እየተለዋወጡ ነው። ሰዎች ያሻቸውን መናገር ይችላሉ። ይሁን እንጂ የእሳት አደጋ ተከላካዮች የአየር ንብረት ለውጡን እየኖሩት ነው። በየዕለቱ ግንባራቸው ላይ እንደተደቀነ ነው። አሁን ባለፈው መስከረም ሃሪኬን ፍሎረንስ የሚባለው የውቅያኖስ ማዕበል ያስከተለው ታይቶ የማይታወቅ ዝናብ ሰሜን ካሮላይና ውስጥ እጅግ አጥፊ የሆኑ ጎርፎች እና ማጥለቅለቅና ደርሷል። ዓለም የት መገኘት ነበረባት? ምንስ እየሆነች ነው? በአንድ ወገን እሳት በሌላ ወገን የውሃ ጥፋት። የተባበሩት መንግሥታት ድርጅት ያሰማራቸው ተመራማሪዎች በዚሁ እየተጠናቀቀ ባለው ወርሃ ዲሴምበርና በያዝነው ዓመት የመጨረሻ ወር ላይ ፖላንድ ውስጥ ከተካሄደው የዓለም የአየር ንብረት ጉባኤ ጥቂት ቀደም ብሎ እጅግ አስደንጋጭ ሪፖርት ማውጣታቸውን ባልደረባይ ስቲቭ ባራጎን አስታውሷል። አይፒሲሲ በሚል ምህጻር የሚጠራውን ዓለም አቀፉን የአየር ንብረት ለውጥ ጉዳዮች የሳይንቲስቶች ቡድን በሊቀመንበርነት የሚመሩት ሆሱንግ ኢ ናቸው። የዓለምን የሙቀት መጠን በ1.5 ዲግሪስ ሴልሽየስ ለመገደብ የሚያስችለው በ2030 ዓ ም የካርበን ዳይኦክሳይድን ልቀት በ45 ከመቶ ለመቀነስ ያለው መስኮት በጣም የጠበበ ነው። እያንዳንዱ ዓመት ትርጉም አለው። በዚህ በተጠናቀቀው ዓመት ውስጥ እኮ ባለፉት ሰባት ዓመታት ታይቶ በማይታወቅ ሁኔታ የካርቦን ዳይኦክሳይድ ልቀት መጠን በሁለት ነጥብ ሰባት ከመቶ አሻቅቧል። እንዲያውም ብሶበት። የአየር ንብረት ለውጥ በዩናይትድ ስቴትስ ላይ እያሳደረ ያለውን የከፋ ተጽዕኖ የሚያሳይ ሌላ አስደንጋጭ ሪፖርት በራሱ በመንግሥቱ ሳይንቲስቶች ባለፈው ወር ወጥቷል። ፕሬዚደንት ትራምፕ ግን ሊቀበሉት አልፈለጉም። ዓላም ነውም፣ የለም ዓላም ነው። ፕሬዚደንት ትራምፕ ለአሜሪካ ድምፅ በሰጡት ቃል ልቀቱን መቀነስ እጅግ ውድ ዋጋ ያስከፍለናል ብለዋል። ምናልባት ፋይዳ ቢስ ሊሆኑ የሚችሉ አንዳንድ ደረጃዎችን ለማስጠበቅ ስል ሀገሪቱን ከሥራ ውጭ ማድረግ አልፈልግም ቻይናንና ሌሎችን የተበከለና የተበላሸ አየር ያላቸውን ሀገሮች እያየሁ እኛ ንጹሕ እንሁን እነርሱ ግን እንዳሻቸው ለማለት ብዙ ገንዘብ ይጠይቀኛል። የከርሰ ምድር የነዳጅ ምንጮችን በማምረትና በማቀጣጠር ላይ ተጥለው የነበሩ የቁጥጥር ደንቦችን ለማላላት ትራምፕ እያደረጓቸው ያሉ ጥረቶች እስካሁን ያስከተሉት የተደባለቁ ውጤቶችን መሆኑን የተፈጥሮ ሀብቶች ጥበቃ ጉባኤ የሚባለው ተቋም ባልደረባ ጃክ ሽሚት ተናግረዋል። ጥሩ ዜና ከእነዚያ ጥረቶች ብዙዎቹ በፍርድ ቤት እየታዩ ያሉ በሕግ የተያያዙ ጉዳዮች ናቸው። ደንቦቹን ለመሻገር እየተደረገ ያለው ሥራ አዝጋሚ ሆኗል። ነገር ግን ግልጽ የሆነው ነገር ባለፉት ጥቂት ዓመታት ውስጥ የተከናወኑ የአየር ንብረት ጉዳይ የሆኑ እርምጃዎችን የትራምፕ አስተዳደር ለመቀልበስ እየጣረ መሆኑ ነው። ባለፈው ጥቅምት መጨረሻ ላይ በተካሄደው የዩናይትድ ስቴትስ የእንደ ራሴዎችና የአካባቢ ሥልጣናት ምርጫ የትራምፕ ሪፐብሊካን ፓርቲ ተሸንፏል። በምክር ቤት ደረጃ ያ ማለት ደግሞ በዴሞክራቶቹ ሲካሄድ የነበረው የአካባቢ ጥበቃ አጀንዳ በአዲሱ 2019 ዓ ም ይጠናከራል ማለት ነው። ይህ በእንዲህ እንዳለ የፓሪስ የአየር ንብረት ስምምነት ተግባራዊ የሚሆንበትን መንገድ ለመጥረግ እየማሰኑ ያሉ ተደራዳሪዎችን ፕሬዚደንት ትራምፕ በአየር ንብረት አጀንዳ ላይ ያላቸውን ወዳጃዊ ያልሆነ አመለካከት አላቆማቸውም። የታህሳሱ የፖላንድ ሃያ አራተኛው የዓለም የአየር ንብረት ጉባኤ መመሪያ ሊሆን የሚችል ሰነድ ቀርጿል። ተቺዎች እንደሚሉት ሰነዱ በበቂ ሁኔታ የጠነከረ አይደለም። ሆኖም የጉባኤው ፕሬዚደንት የነበሩት ሚካኤል ኩርቲካ ግን ቢያንስ ቢያንስ ሰውንም ወገኖችንም ወደ አንድ ሐሳብ መሰብሰብ በራሱ ቀላል አይደለም እኮ። በአሁን ሁኔታዎች ውስጥ ወደፊት የሚገፋን እያንዳንዱ እርምጃ ትልቅ ስኬት ነው። በዚህ ማዕቀፍ ደግሞ ሁላችንንም ወደፊት የሚወስዱንን ሺህ ትናንሽ እርምጃዎችን ተራምደናል። ለማንኛውም ግን ይህ እርምጃችን ጥንቃቄ የተሞላበት ሊሆን ይገባዋል ሲሉ ባለሙያዎች ያሳስባሉ የቅርብ ጊዜ ትውስታ አሉ ለማሳያ የአየር ንብረት ለውጡን ለመቆጣጠር በሚል ፈረንሳይ ውስጥ እንዲያሻቅብ የተደረገው የነዳጅ ዋጋ ያስነሳው ቁጣ የቢጫ ሰደርያ ተቃዋሚዎችን ወደ ጎዳና ገፍቶ አስወጥቷል የአየር ንብረት ደህንነት እንቅስቃሴዎችን ለመደገፍ የሚያስፈልገው ወጪስ ከየት ይመጣ ይሆን የቀደሙ ምላሽ አልባ ጠባዮች እኮ እስካሁን ያልተከፈሉ እዳዎችንና መዋጮዎችን አንጠልጥለዋል። አመት 2019 በእውኑ የከበደ የአየር ንብረት ትግልና ትንቅንቅ የሚታይበት እንዲሆን ለመገመት የበዛ ምርምርን አይጠይቅም። ሁሉም ግን ለምድራችን ጤናማ ሕይወትን፣ ግጭት አልባ ኑሮን፣ አደጋ የለሽ ዓመትን፣ ንጹሕ አየርና ንጹሕ አካባቢን ይመኛል። የመግባባትና Yes, it did, haven't jazz. ደሳለኝ ባለፈው ሳምንት ለአውሮፓውያን ገና መግቢያ ልዩ ዝግጅት ላይ በአጋጣሚ ተገናኝተናል። በፕሮግራሙ አስተናጋጅ ነበርኩ። አንተም የገና ምርጥ ምርጥ ዜማዎች ለአድማጮች አስተዋውቀህ ነበር። አሁን ደግሞ ሌላ በዓል ከች ብሏል። የአመቱ መጨረሻ የአዲሱ አመት መጀመሪያ በሁለት ቀናት ውስጥ ነው የሚፈጸመው ይመስለኛል። መግቢያው ላይ እንደጠቆምኩት ይህንኑ በዓል አስታካ ያዘጋጃቸው ናቸው። ለምን አንተ አታስተዋውቀንም? እጅህ ከምን በቅድሚያ ሉላ እንግዲህ አንድ ሱናመን ለማክበር አንዱ ለቅናቶችን ቢቀሩ ስቱዲዮ ስንገናኝ እንግዲህ የአዲስ ዓመት ከመግባቱ በፊት የመጨረሻችን ይሆናል ማለት ነው። መልካም አዲስ ዓመት መልካም አዲስ ዓመት ለአንተም ደሳለኝ፣ አመሰግናለሁ። ወደ ሙዚቃዎቹ ስንመለስ በዚህ በአሜሪካን የቢልቦርድ ሰንጠረዥ ላይ የበላይነቱን የያዙትን ዜማዎች ነው ይዤ የቀረብኩት። በዚህ ሳምንት በጣም የገረመኝ ባለፈው ሳምንት አንተ ፕሮግራም ትመራ ነበርና ጠይቄ ነበር እስቲ አንተ ለአድማጮቻችን የምትመርጠው የዓመት በዓል ዜማ ብዬ ስጠይቅህ በጣም የምወደው ዜማ አለኝ ብለህ የአንዲ ዊሊያምን ዘ ሞስት ወንደርፉል ታይም ኦፍ ዘይር የሚለውን ዜማ መርጠህልን ነበር። ልክ ነው። ታዲያ ዛሬ ለአዲስ ዓመት ፕሮግራም ስዘጋጅ ምን ምን ዜማዎች የበላይነትን እንደያዙ ስመለከት አንተ የመረከው የአንዲ ዊሊያም ዜማ በአሜሪካን የቢልቦርድ ሰንጠረጅ ላይ የአስረኝነት ደረጃን ይዞ አገኘሁትና እንዴ ይሄ የቆየ ዜማ ነው ይህ አሉላ ቢልቦርድ ደውሎ ይህንን ዜማ ወደዚህ እንዲያመጡት አድርጓ ጠይቆ ነበረ ወይ ብዬ በጣም ተገረምኩ። በነገራችን ላይ ያንተ ነገር አይታመንም። እናርጋልን ደስ የሙዚቃውን ለየት ያለ ቅላጼ የወቅቱ ልዩ ዜማ መሆኑን የገመትኩትን ያህል ለቢልቦርድ ሰንጠረዥ ቀዳሚ እርከን ውስጥ ያሉ አስር ዝርዝሮች ይገባል የሚለው ግምት አልነበረኝም። ግን ሙዚቃው ጥሩ ስለሆነ በመግባቱ ደስ ብሎኛል። ዜማው በጣም ተወዶልሃል። እንግዲህ የዛሬው ፕሮግራማችን ነው የምንጀምረው በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው በአንዲ ዊሊያም ኢት ኢዝ ዘ ሞስት ወንደርፉል ታይም ኦፍ ዘይር በተሰኘው ዜማ ይሆናል። ዜማውን እንሆ the kids jingle belling and everyone telling you be of good cheer it's the most wonderful time of the year it's the hap happiest season of all with those holiday greetings and gay happy meetings when friends come to call it's the hap Season of all, there'll be parties for hosting, marshmallows for toasting, and caroling out in the snow. There'll be scary ghost stories and tales of the glories of Christmases long, long ago. It's the most wonderful time of the year. There'll be much mistletoeing and hearts will be glowing when loved ones are near. It's the most wonderful time of... ኢት ዘ ሞስት ወንደርፉል ታይም ኦፍ ዘ የር እዬ አንዲ ዊልያም ዜማ ነዋሉላ። እንግዲህ በአሜሪካ ኒውል ቦርሰን ጠረጅ ላይ የአስረኝነትን ደረጃ የያዘው ይሄ ዜማ እንግዲህ በጣም ትወደዋለህ። ያ በዛ ስሜት ስጥ ነው ሆንም ያለሁት ይመስላል። ልድገመው እንዴ ደገና ግድ ይመካናል። አመሰግናለሁ። ብዙ ዜማዎች እጅ ላይ እንዳሉ ይሰማኛል። ልክነህ እንደዛ አስካልክ ወደ ዘጠነኝነት ደረጃ ወደ ያዘው ዜማ ሊሄድ ድሪፕ ቱ ሃርድ የተሰኘው ሊል ቤቢ ና ጎዋና የሚጫወቱ ዜማ በዚህ ሳምንት በአሜሪካ ኒውል ቦርሰን ጠረጅ ላይ የዘጠኝነትን ደረጃ ይዟል። ወደ ዜማው Run that back, Turbo. You can get the biggest Chanel back in the store if you want it. I gave them the drill, they sucked it up, I got them on it. I bought a new paddock, I had to white so I 2 Taking these drawers, I'm going to be up until the morning. Then ain't your call you, just to you don't own it. If I'm in the club, I got that 5 when I'm performing. The back end just came in and all will Five's galore, they all on us. I'm from Atlanta with young, run. I know they hating on me, but I don't read comments. Whenever I tell her to come, she come. Whenever it smoke, we ain't running. Drip too hard, don't stand too close, you won't go around and drown. Off this way, doing all these shows. i been on the road, I don't care why I go, long as I get paid. Bad little fight, she been on my mind. Soon as I get back, she can stay. Do this all the time, this ain't no surprise. Every other night, another movie get made. Jump too hard, don't stand too close, you won't go around and drown. Off this way, doing all these shows. I've been on the road, I don't care why I go, long as I get paid. She been on my mind. Soon as I get back, she can slay Do this all the time. This ain't no surprise. Yeah. Every other night, another movie get made. Every other night, another dollar get made. Every other night started with a good day. I feel like a child. I got goggles in the face. I'm dancing in the dollar. This is a parade. I don't want your train. I'm gon' want another a I had That drive the night. Too many bitches get saved. TSA huh? impressed me, so I took a private plane. get like a wild working on my aim. Shoot too, hard. too hard. Charge to the car. it to the ground I can balance better her name. Huh? Shoot too hard. Cushion on the floor, you gon' f around the joint tryna to ride it away. Jip too hard, don't stand too close, you gon' f around and በአሜሪካን የቢልቦርድ ሰንጠረዥ ላይ የዘጠኝነትን ደረጃ ይዞ የነበረውን ድሪፕ ቱ ሃርድ የተሰኘውን ሊል ቤቢ እና ጉና የሚጫወቱትን ዜማ ነበር ያደመጥነው። የስምንተኝነትን ደረጃ ወደ ያዘው ደግሞ ስንሸጋገር ዚዚ የተሰኘው የኮዳክ ብላክ ከትራቪስ እስካት እና ከኦፍሴት ጋር በመሆን የሚጫወቱትን ዜማ እናደምጣለን። you a coupe, you can stand she it. In I'm, a, I'm a lover. Big. Guess we all meant for each other. Not that all, the dogs freeze. Yeah, yeah. And we out in these streets. Right. Can you do it? Can you pop it for me? Pull up in a demon on guard. Looking like I still do fraud. Flying private jet with the rod. It's a, Z. it's a Z. It's a Z. Pull up in a demon on guard. Looking like I still do fraud. Flying private jet with the rod. It's that Z, it's that Z okay. Blow the brains out the coop. Pully one on the top, but I'm on mute. Ooh. I'ma bust her wrist down cause she cute. Ice. Girl on that yacht, I've been no pool. She yes. yeah, an addict, addict, add for the lifestyle and in the paddy. Right. daddy. You ever felt Chanel fabric? Chanel. I be dripping the death. I need a casket. And we got more stress than the rough. and foul tackle. In the middle of the field, like David Beckham. I'm, un I'm unlocked it for real. I'm trying to help him. When I got a meal, got me the chills. Don't know what happened. Pop, pop, do what you feel. I'm on that zombie. I'm more like a daffy. I'm not no Gundy. I'm more like I'm David Goliath running. Be cloning, I find it funny. We from the north, straight out the dungeon. Out. I go in the mouth. Be causing me nothing. 300 the watch it's out of your budget. Me mugging got me clutching. Yeah, and they stick right out of Russia Ice I water, turn Atlantic. Free. Night calling in a Phantom. Street. Told them hold it, don't yeah. you plan it. Took an yeah. island, flipped the mansion. A Drop the roof, more expansion. Drive a coupe, you can stand it. It's yeah. undercover. In the I'm a, a lover. Big. Guess we all meant for each other. Now that all the dollars free yeah. Yeah. and we out in these streets. Right. Can you do it? Can you pop it for me? Pull up in a demon on God Looking like I still do fraud. Flying private jet with the rod. It's says Z. it's says Z. Pull up in the demon on guard. Looking like I still do fraud. Flying private jet with the rod. እዚ የተሰኘው ኮዳክ ፕላ ከትራቨስ ስኮትና ከኦፍሴት ጋር የተጫወተው ዜማ በዚህ ሳምንት የስምንተኝነትን ደረጃ ሲይዝ፣ የሰባተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር አሁንም የአመት በዓል ዜማ ነው የምናገኘው። ኦል አይ ወንት ፎር ክሪስማስ ኢዝ ዩ የተሰኘው የመሪያ ኬሪ ዜማ በዚህ ሳምንት የሰባተኝነትን ደረጃ ይዟል። ዜማውን ሳምንት ስላደመጥነው ጊዜ ለመቆጠብ ያህል ወደ ቀጣዩ ዜማ ነው የምንሸጋገረው። በዚህ ሳምንት የስድስተኝነትን ደረጃ የያዘው ሃይሆፕ i je Panic at the Disco z say ይህ ያደመጥነው ሀይ ሆፕ የተሰኘው የፓኒክ አት ዘ ዲስኮ ዜማ በዚህ ሳምንት የስድስተኝነትን ደረጃ ይዟል። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሀፒየር የተሰኘውን ማርሽሜሎና ባስቲል የሚጫወቱትን ዜማ እናገኛለን። እናደምጠው። Lately, I've been, I've been thinking. I want you to be happier, I want you to be happier. When the morning comes and we see what we've become. In the cold light of day, we're a flame in the wind, not the fire that we begun. Every argument, every word we can't take back. Cause with all that has happened, I think that we both know the way that this story ends. Then only for a minute And I'm left there with my thoughts. And the image of you being with someone else while well, it's eating me up inside. But we ran our course, we pretended we're okay. Now if we jump together at least we can swim far away from the wreck we made. Then only for me. minute. I want to change my mind cause this just don't feel right to me. I want to raise your spirits I want to see you smile to be happier, I want you to be happier. Even though I might not like this, yes. I think that you'll be happier, I want you to be happier. Then only for a minute, I want to change my mind, cause this just don't feel right. ሀፒየር የተሰኘውን የማርሽ ሜሎንና የባስተልን ዜማ ነው ያደመጥነው። ዜማው በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የአምስተኝነትን ደረጃ ይዟል። የአራተኝነትን ደረጃ የያዘው ዜማ ደግሞ ሳንፍላወር የተሰኘው ዘ ፖስት ማሎንና ስዋሌ የሚጫወቱት ዜማ ነው። ወደዛ ወስዳችኋለሁ። You don't make it easy, no. Wish I could be there for you. Give me a reason to. Oh, every time I'm walking out, I can hear you telling me to turn up. Your love would be too. ያደመጥነው ከመቶቹ ምርት ዜማዎች መካከል በአሜሪካን የቢልቦርድ ሰንጠረዥ ላይ የአምስተኝነትን ደረጃ ያይዞ የነበረውን የፖስት ማሎንና ስዌ ሊ ሰንፍላወር የተሰኘውን ዜማ ነበር። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም አስተናጋጃችሁም ደሳለኝ መኮንን ነኝ። አስተያየቶቻችሁ ሀይል ላዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 202 205 9942 ሲሆን ለአማርኛው ክፍል 14 ቁጥር በመጫን በውስጥ መስመር መልእክት አኑሩልን። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 202 ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ሙዚቃችን እንመለስና በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የሶስተኝነትን ደረጃ የያዘው ሲስኮ ሞድ የተሰኘው የትራቨስ እስካት ዜማ ነው እና። This here with all the ice on in the booth. At the gate outside, when they pull up, they give me loose. Yeah, jump out, boys. That's Nike boys hopping our coops. Way too big when we pull up, give me the loot. Was off the remy had a at post. Had to in my old town to duck the noose. Four-hour lockdown, we made no moves. Now it's 4 a.m. and I'm back up, popping with the crew. I just landed in, chase B mixes pop like Jamba Joe's Different color chains, see my jewelry really selling fruits. And they joking, man, know oh, the crackers wish it someone was said someone, someone said. To a no. So sad, so sad. Surrender, retreat. We all live too deep. Play, play play for keeps. Don't play us for weeks. So sad. Surrender, retreat. We all live too deep. Play, play, play for keeps. Don't play us said. Tree, we play, play, play for for or y'all know I don't follow suit Stacy Dash, most of these girls ain't got a clue All of these old. I made off records I produce I might take all my exes and put them all in a group Hit my essays, I need the booch About to turn this function into bottom rope Told her I been, you coming too In the 305, treat me like I'm Uncle Luke Have to slot the top off, it's just a roof uh. She said, where we going? I said, the moon. We ain't even make it to the room. She thought it was the ocean. It's just a pool. Now I got to open. It's just a ghost. Who put this together? I'm the glue. So said, shorty face, Tommy me out the blue. So said, so I said, yes. said, yeah, so I said, hey, hey. Found you when your heart was broke. I filled your cup until it overflowed. Took it so far to keep you close. I was afraid to leave you on your own. I said I'd catch you if you fall if they laughed and and then I got you off your knees put you right back on your feet just so you can take advantage of me tell me how it feel sitting up there feeling so high but too far away to hold me you know I'm the one who put you up Running from the demons in your mind. Then I took yours and made a mine. I didn't notice, cause my love was blind. Said I'd catch you if you fall. And if they laughed at all. And then I got you off your knees. Put you right back on your feet. Just so you could take advantage. ለመደመጥ ነው። ዊዝ አውት ሚ የተሰኘውን የሃልሲን ዜማ ነው። ይህ ዜማ እጅጉን በጣም የተደነቀ ዜማ ነው። የተከበራችሁ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ በያዘው በሪያና ግራንዴ ታንክ ዩ ኔክስት በተሰኘው ዜማ ይሆናል። መጪውን የአውሮፓውያን አዲስ ዓመት የምትቀበሉ በቅድሚያ መልካም አዲስ ዓመት ላለው ሳምንት በአዲስ ዓመት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Wish I could say thank you to Malcolm, cause he was an angel. One taught me love, one taught me patience, and one taught me pain. አመሰግናለሁ ደሳለኝ፣ ለሙዚቃ ቃናው። የማጠቃለያ ዜና አላሰማችሁ። አስራ አምስተኛ መደበኛ ጉባኤውን ዛሬ አካሄዶ የአመራር ለውጥ ያደረገው መድረክ የብሔራዊ አንድነት መንግስት እንዲቋቋም ጠይቋል። መድረክ ፕሮፌሰር መረራ ጉዲናን ሊቀመንበር አድርጓል። ከቻይና አቻቸው ሲጂንፒንግ ጋር ዛሬ ረዥም የስልክ ውይይት ማድረጋቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ በቅርቡ ባወጡት ትዊት ከቻይና ጋር ያሉት የሀገራቸው የንግድ ግንኙነቶች ግዙፍ እርምጃ አሳይተዋል ብለዋል። ከተጠናቀቀው 2018 ዓ ም የበዛው ያለፈው ሁለቱ ሀያላን ምጣኔ ሀብቶች በገቡበት የንግድ ጦርነት እንደሆነ ይታወቃል። በዛሬው የሁለቱ መሪዎች የስልክ ውይይት ወቅት ግንኙነቶቻቸው በቅንጅት በትብብርና በመረጋጋት ላይ የተመሰረቱ እንዲሆኑ እንደሚፈልጉ ፕሬዚደንት ጂንፒንግ ለፕሬዚደንት ትራም የነገሯቸው መሆኑን የቻይና መገናኛ ብዙሃን ዘግበዋል። የግብፅ የጸጥታ ኃይሎች ጋዛና ሰሜን ሲናይ ውስጥ አርባ ተጠርጣሪ ታጣቂዎችን መግደላቸውን ባለሥልጣናቱ ዛሬ አስታወቁ። ኃይሎቹ እርምጃውን የወሰዱት ጋዛ አቅራቢያ በአንድ የጎብኚዎች አውቶቡስ ላይ የቦምብ ጥቃት ተፈጽሞ ሦስት ቪየትናማውያን ቱሪስቶችና አስጎብኛቸው በተገደለ ማግስት መሆኑ ታውቋል። ዛሬ ተገደሉ። አውቶቡሱ ላይ ተሳፍረው የነበሩ ሌሎች 11 ቪየትናማውያን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ ነኝ። የፕሮግራሙ አቀናባሪ ብርሃን ኃይሉ የአውሮፓውያኑን አዲስ ዓመት መግቢያ ለምታከብረው አድማጮቻችን ከወዲሁ መልካም አዲስ ዓመት 2019 እንላለን። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። አሁን ሰላም። Another